የካታሩ አሚር ታሚን ቢን ሐማድ አልጣን የኢትዮጵያን ግዳ በመሆን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን እና ርዕሰ ብሔሩን ሙላቱ ተሾመን አነጋግረዋል። በብሔራዊ ቤተ መንግሥት ሥርዓቱ የተከናወነ ሲሆን የጋራ መግለጫ አልተሰጠም። ይህ የሁለቱ ሀገሮች ግንኙነት በአፍሪካ ቀንድና በባሕረ ሰላጤው ሀገራት አካባቢ ያለውን ስልታዊ ግንኙነት ያጠናክረዋል ተብሎ ተገምቷል። በቤተ መንግሥቱ የተካሄደው ሥርዓቱ እንዳበቃ የፕሬዚዳንቱ የኮሚኒኬሽን እና የፕሮቶኮል ኃላፊው በአጭሩ የገለጹት አቶ አሸብር ጌትነት። ኢንቨስትመንቶች ለሀገሪቱ የኢኮኖሚ እድገት ሰፊ የሆነ ድርሻ ሊኖራቸው እንደሚችሉ አስገንዝበዋል። በዚህ ረገድ ኤሚሩ የራሳቸውን የሆነ አዋንታዊ አስተዋጽኦ እንዲጫወቱ ነው ጥሪ ያቀረቡት። እንደገናም በኤሚሩ በኩል ደግሞ በሁለቱ ሀገራት መካከል ያለው ግንኙነት አሁንም የበለጠ እንዲጠናከር ይፈልጋሉ። በተለይ ደግሞ በኢኮኖሚ መስክ ረገድ ያለውን ግንኙነት የተጀመሩ ነገሮች አሉ። እነዚህ የኢኮኖሚ ግንኙነቶች የበለጠ እየተጠናከሩ በመጡ ቁጥር በአካባቢው የበለጠ ብልጽግና፣ የበለጠ ሰላምና መረጋጋት እንደሚሰፍን አረጋግጠዋል። እንደዚህም ፕሬዚዳንት ሙላቱ ተሾመ በኳሳር ጉብኝት እንዲያደርጉ ደግሞ ግብዣ ቀርቦላቸዋል። በአፍሪካ ቀንድ ዙሪያ በምስራቅ አፍሪካ እና በአፍሮ አራብ በተባለው ዘርፈ ብዙ ግንኙነት ላይ ለበርካታ ጊዜ የሰሩ ትውልድ ሱዳናዊ በኢትዮጵያ የኖሩ ካካበቱት ልምዳቸው ያላቸውን አስተያየት ያካፈሉኝ አቶ ማመታቶ አስራ አምስት ዓመት ከኤርትሪያ ኢትዮጵያ ጦርነት ሲጀመር ሁሉ ጊዜ ቀጠር ስለሳ ብዙ ህንትን ነበር። በሶማሊያ ያሁን በኤርትሪያ ያሁን ግን አሁን ይህ አሚሩ አዲሱ ከመጣ በኋላ ውጭ ጉዳይ ዝመጥተዋል። አሼክ ተሚም ብን ሐማድ ሌላ ድማ ቀጠር ኒዩ ፖሊሲ ያደረገች ከሆርን አፍሪካ ጥሩ ግንኙነት አላት። ከሱዳን፣ ከሶማሊያ፣ ከጀቡቲ በዚ አካባቢ ድማ ትልቅ ግንኙነት መፍጠር ትፈልጋለች። በዚህ በፊት የኢትዮጵያ ፕራይም ሚኒስትር አቶ ኃይለ ማርያም ቪዚት አድርገዋል፣ ድማ የቀጠር ውጭ ጉዳይ ዘመጥተዋል። ይሄ ለየት የሚያደርገው ምንድነው? ቀጠር በጎልፍ አገር ድምፅዋ የሚሰማ ነው። በፖለቲካ ይሁን በሚዲያ በኢኮኖሚያ። ለዚህ ምክንያት ንዩ ግንኙነት ተፈጥሯል በአሚሩ ቪዚት። ይሄ አሚሩ ቪዚት ድማ ኬንያ ይሄዳል፣ ሳውዝ አፍሪካ ይሄዳል። ለዚህ ምክንያት ቀጠርና ኢትዮጵያ ብሆርን አፍሪካ ይሁን ብአፍሮ አረብ ይሁን ብባህር ስላጠና እና ይፈጥራል። ፕራይም ሚኒስትር ኃይለማርያም እና ሼክ ተሚም አሚር ስቴት ቀጠር የተናገሩት ፍላጎት እንደላቸው የጋራ የኢኮኖሚና የፖለቲክና ሽርክና ሊያደርጉ። ለዚህ ምክንያት ኢትዮጵያ ለሆርን አፍሪካ በር ተሆናለች ለቀጠር። ቀጠር ድማ ኢትዮጵያ ጥሩ ግንኙነት አላት ባህረ ሰላጤ። ለዚህ ምክንያት ይሄ የፖለቲካና የኢኮኖሚ ውጤት ትልቅ ሮል ይጫወታል። ጌታቸው ተድላ ሀይሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።